በደቡብ ክልል የተከሰቱትን ግጭቶች ተከትሎ በአካባቢው የነገሰው የፖለቲካ ውጥረት ለክልሉ የኢኮኖሚና ማህበራዊ ቀውስ መንስኤ መሆኑ ይታመናል። ለመሆኑ ከፍተኛ ጉዳት ያደረሱት ያለፈው አመት ምስቅልቅሎች በክልሉ ሕዝብ አይን እንደምን ይታያሉ? 2012 አዲሱ አመት በነዋሪው ህዝብ ልቦና ያሳደረው ተስፋ በሌላ በኩል የክልሉን ሰላም ለማረጋገጥ የህዝቡን አብሮነት ለማስፈን እና የሚናፈቅ ክልል ለማድረግ ተግቶ እንደሚሰራ ያስታወቀው የክልሉ መንግስት በበኩሉ የክልሉ ህዝብ፣ ሚዲያና ፖለቲከኞች ከከፋፋይ ይልቅ አንድነቱን ለሚያጠነክሩ ጉዳዮች ትኩረት ይስጡ ሲል ጥሬ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። ክልሉ 2011 እንዴት እንዳሳለፈ ዳሶ የአዲስ አመት ልዩ ዘገባ አዘጋጅቶ ይላከልን። በሌሎች የአገሪቱ አካባቢዎች የነበረው የለውጥ ፍላጎት ወደ ደቡብ ክልል ደረሰው ዘግይቶ በ2010 ዓ ም መባቻና 2011 ዓ ም ሲጠባ ነበር። አሁን የወጣው 2011 ዓ ም ደግሞ ክልሉ ብዙ ፈተናዎችን ያስተናገደበት ዓመተ ምህረት ነበር። የማህበራዊ ሳይንስና የምጣነ ሀብት ባለሙያዎች እንደሚሉት ክልሉን እየናጠ የቆየው የፖለቲካ ትኮሳትም የኢኮኖሚያዊና ማህበራዊ ቀውስ ሰለባ አድርጓት ነው የከረመው። በርካታ የንግድ ስራዎች ተቋርጧል። መንገዶችም ተዘግተው ከርመዋል። የሲቪሎች ግድያ፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀል፣ የተፈጥሮ አደጋዎች፣ ማነት ተኮር ጥቃቶች፣ አያሌ የተቃውሞ ሰልፎች፣ ሁከት፣ ረብሻና ስደት የ2011 ዓ ም የደቡብ ክልል መገለጫዎቿ ናቸው። ይህንን ተከትሎ ወገን ዘመድ ያጣም፣ ከጤና ጎደለ፣ ተስፋውን የተቀማ እምነቱን የጣለ በወገኑ የተከዳ ከልጁ ከሚስቱና ከቤተሰቡ የተለየ ከቁጥር ያልፋል ነው የሚሉት። ከቤታቸው በሰላም የወጡ ነገር ግን በዛው ይቀሩ አካላቸው የጎደሉ የሥነ ልቦና ቀው ሰለባ የሆኑትም ቤታቸው ይቁጠራቸው ይላሉ ታዛቢዎች። ወይዘሮ ውደ በራቆ ይህንን ሲያስረዱ ሰርቶ የሚያበላ እጅ ለረሃብ ተጋልጦ ነው አመቱን ያሳለፈው ብሏል። እንዶ ያ ጥጋብ ውስጥ አገር ሰርተን እንበላለን ነግደን እንበላለን በጥጋብ ነበር ያለ ነው። የደመልካቸውን ያፈሩትን ሀብት ዋጋ የከፈሉበትን ለወገን ለሀገር ይተርፋል ያሉትን ንብረት በአንድ ሌሊት የተቀሙ አመድ የሆነባቸውም የተለለ ናቸው። 2011 ዓ ም ለእኔ የተስፋና የስጋት ዓ ም ነበር የሚሉት አቶ አማ ተካቤም በክልሉ በተፈጠረው ግርግር ተጎጂ እንደነበረም ተናግሯል። 2011 ለኢትዮጵያም ሆነ ለእኛ በጣም ከባድ ነበር። በአስቸጋሪ ፈተናዎች ነው ያለፍነው። እንደ ሀገር በአንድ በኩል ተስፋን የሚያጭሩ ለውጦች ለውጥ በኋላ ያሉ ተስፋን የሚያጭሩ ብዙ ነገሮች ቢኖሩም እነዛን ለማጨለም ደግሞ የሚደረጉ ብዙ አጉል ነገሮች ነበሩ። ከዛ ውስጥ በየአካባቢው የሚነሱ አላስፈላጊ ግጭቶች፣ ከዛ ውስጥ ተጎጂም አንዱ የነበርኩኝ። በየቦታው የሚኖሩ መፈናቀሎች እጅግ የሚያስጠሉ ነው። ለሕግ አለመገዛት፣ ዘረኝነት፣ ጎጠኝነት፣ ተስፋና ስጋት ብዬ ብገልጸው ይቀለኛል። ስራ ይፈቱ፣ ከመዋያ ስፍራቸው የተለዩ፣ ከትምህርታቸው የተሰናከሉ፣ በፖለቲካና በተያያዥ ጉዳዮች ሳቢያ ጦማቸውን የከረሙ ትምህርት ቤቶችም አያሌ ናቸው። የቴፒ ከተማ ነዋሪ አቶ ታያ ደይ እንደተናገሩት የገዲዮ፣ የባስኬቶ፣ የከምባታ ጠንበሮ፣ የቡርጂ፣ ያማሩ፣ የቴፒ፣ የመሎና የጎፋ ሕዝቦችን ስቃይና እንግልት ማንሳት ለዚህ በቂ ማሳያ ነው ብለዋል። ከፍተኛ መስዋዕትነትም የተከፈለበት ስለዚህ ግጭቶቹ በጣም የበዛበት ሁኔታዎች ተፈጥረዋል። ሰላም ያጣንበት፣ በርካታ የሰው ህይወት ንብረት የወደመበት፣ በመቶ ሚሊዮን የሚቆጠር ንብረት የወደመበት አመት ነበረ። ከተወሰኑት ውጭ ለዚህ አካባቢ ህዝቦች ሁለት ሺ አስራ አንድ ዓመት ምሬት ማስታወስ የማይፈልጉት አመት መሆኑን ይናገራሉ። በክልሉ መዋል ንዋያቸውን ያፈሱ ኢንቨስተሮችና የሀገር ውስጥ ባለሀብቶችም ንብረታቸው ከአመድ መለወጡ ብቻም ሳይሆን የስነ ልቦና ቁስለኛ ሆነዋል። ተረጋግተው ስራቸውን መስራት አልተቻላቸውም ነበር። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄለን ደበበና አዲሱ ምክትል ርዕሰ መስተዳድር አቶ ሪስቱ ሂርዳው ሰሞኑን ያደረጓቸው ንግግሮች የክልሉ ህዝቦችን ብቻ ሳይሆኑ መንግስትን አመቱን ያሳለፈው በከባድና ፈታኝ ጊዜ ውስጥ መሆኑን ይመሰክራሉ። መንግስታዊ ተግባራትን በሚፈለገው ልክ ማከናወን ያልተቻለባቸው ግዛትም ብዙ ነበር ብሏል። የክልሉ ነዋሪዎች በ2011 ዓ ም በክልሉ ያልሆነ ነገር የለም ላሉ ሰዎች በግፍ ተገድለዋል፣ ተዘርፈዋል ከሀገራቸውም በሀገራቸው ተሰደዋል። እንደ ባዳም ታይቶ ጉዳት ደርሶባቸዋልም ብሏል። የመንግስት ሰነድም ተዘርፏል። ከወረቀት እስከ ትልቅ ህንፃዎች፣ ብሎም ተሽከርካሪዎችም በእሳት ጋይተዋል። ዛሬ ግን አሉኝ አስተያየት ሰጪዎች፣ ዛሬ ግን ያ ሁሉ ችግር ከአሮጌው ዓመት ጋር ተጠቅልሎ አልፏል ነው የሚሉት። አዲስ ተስፋ፣ አዲስ እድል፣ አዲስ ዘመን ሰንቀናልን ብለውኛል። አቶ አማርያ ክልሉ ምክንያቱም ይህ ሀያ አስራ ሁለት ነው አካባቢ ላይ የነበረው የጸጥታ ችግር ሙሉ በሙሉ ተቋጭቶ የሰላም የልማት የብልጽግና የዲሞክራሲ ግንባታ ያለባት ምቹና ውብ የሆነች አካባቢ ይፈጠራል ብለን ተስፋ እናደርጋለን። ዲሞክራሲ የሚያብብበት መጥፎና አስደንጋጭ ሰበር ዜናዎችን የማንሰማበት ዓመትም ይሆናል ሲሉ ተመኝቷል። ከግጭትና ሁኬት የክልሉ ህዝብም ሆነ መንግስት ያተረፈ ጉዳት ብቻ ነው የሚሉት አስተያየት ሰጪዎች 2012 ዓመተ ምህረት ሰላማዊ እንዲሆን በጽኑ ይሻሉ። ሰዎች የማይፈናቀኑበት የማይገደሉበትና የማይራቡበት ዘመን እንዲሆንም ሽተዋል። ሁለት ሺህ ሁለትን እኔ በተስፋ ነው የምጠብቀው። ቆሻሻችንን ሁሉ አጥብተን አጥበን አእምሯችንን ልክ ሰፈራችንን ከተማችን እንደምናጸደው አእምሯችንን አጥብተን ወደ ሙሉ ኢትዮጵያዊነት ወደ ሰውነት የምንገባበት አመት ይሆናል የሚል ሙሉ እምነት አሉታዊ ጎኗ መዝ ነው ጉዳቱ ብቻ ገጦ ይታይ እንጂ ሁለት ሺህ አስራ አንድ ኢህአዴግ ድህደን ክልሉን በገዛባቸው ከሩብ ምዕተ ዓመታት በላይ ውስጥ ዜጎች ባልተለመደ መንገድ ዲሞክራሲያዊ መብታቸውን ከለውጡ በኋላ መጠየቅ ችለዋልም ብሏል። በርካታ ሰላማዊ ሰልፎች ያለ ገደብ በተደረገበት፣ የተለያዩ ይዘታ ያላቸው ፖለቲካዊ መግለጫዎች የወጡበት ዓመት ነበር። አስራ አንድ ዞኖችም እንደ ቀድሞ ሳይፈሩ ሳይሰጉ ክልል ካልሆኑን ያሉበትም አመት ያለፈው ዓመት ነበር። ይህ እንደ ዓመቱ በጎ ጎን ይቆጠራል ነው ያሉት አስተያየት ሰጪዎች። በ2012 ዓመተ ምህረት መንግስት ችግር በስፋት ያለባቸውን አካባቢዎች ለይቶ ኃይል በማጠናከር የህዝብ ደህንነት እንዲያስጠብቅም ጠይቀዋል። ከነዚህም ውስጥ የአዋሳ ከተማ ነዋሪ አቶ ግርማ መልክ አንዱ ናቸው። የትልቁ ጥሪያችን መንግስት የሕዝብን ደህንነት ማስጠበቅ የሚችል አቋም ስወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ በመፍጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጣናን አቋቁሞ መቆጣጠር ሲችል ብቻ ነው። የክልሉ መንግስት የክልሉን ሰላም የህዝቦችን አብሮነትና ህብረ ብሔራዊነት ለማስጠበቅና ክልሉ እንደ ቀድሞ የምናፈቅ ክልል ለማድረግ እንደሚሰራ የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው አስታውቀዋል። የክልሉ ህዝቦች፣ የሃይማኖት አባቶች፣ መደበኛውና ማህበራዊ ሚዲያ እንዲሁም ፖለቲከኞች ከከፋፋይ አስተሳሰብ ይልቅ አንድነትን ለሚያጠናክሩ ጉዳዮች ትኩረት እንዲሰጡም ርዕሰ መስተዳድሩ ጥሪ አቅርቧል። አብሮነትን በሚያጠናክሩ እርስ በርሳችን የሚገፋፉ የሚለያዩ ወደ ጸብ እና ወዳልሆነ መንገድ የሚያስኬዱ መልእክቶች የሚያስተላልፉ ግለሰቦችም ከዚህ ተግባር የበለጠ ህብረት እንዲጠናከር፣ ፍቅር እንዲመጣ፣ ሰላም እንዲመጣ፣ ልማቱ እንዲመጣ የበኩላቸውን ገንቢ ሚና ቢጫወቱ የሚል ጥሪ እናቀርባለን። ትናንት አህዱ ተብሎ ዛሬ መስከረም ሁለት የተባለው አዲሱ ዓመት መልካም ዘመን እንዲሆን ተመኘውላችሁም ለአሜሪካን ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም